አምስት አገራዊ የተቃዋሚ ፖለቲካ ፓርቲዎች ከገዢው ኢህአዴግ ጋር በሚደረግ ድርድር የጋራ አጀንዳ ይዞ ለመቅረብ ተስማምተዋል። ይህንኑ የሚያስተባብር ኮሚቴም አቋቁመዋል። የጸረ ሽብር ሕጉ መቀየርና በተቃውሞ እንቅስቃሴዎች የተነሱ የሕዝብ ጥያቄዎች መመለስ ከአጀንዳዎቹ መካከል ሊሆኑ እንደሚገባም መሪዎቹ እየጠቆሙ ነው። It's going a የድርድሩን የአሰራር ደንብ በተመለከተ የጋራ ሰነድ ካቀረቡት ስድስት ፓርቲዎች አምስቱ ናቸው የጋራ አጀንዳ ለማዘጋጀት ከስምምነት ላይ የደረሱት። እናም መኢአድ፣ ኢዴፓ፣ ኢራፓ፣ መኢዴፓ ና መኢባፓ የተሰኙት ፓርቲዎች ባደረጉት ስብሰባ የጋራ አጀንዳ የሚያዘጋጅ ኮሚቴም አቋቁመዋል። ኮሚቴውን በጋራ ከሚመሩት ሁለት ሰዎች አንዱ የኢዴፓ የፋይናንስ ኃላፊ ና የስራ አስፈጻሚ ኮሚቴ አባል አቶ አዳነ ታደሰ እንዳሉት አምስቱ ፓርቲዎች ለድርድር የሚያቀርቧቸው የአጀንዳ ነጥቦች ምን እንደሚሆኑ ከወዲሁ መናገር አይቻልም። አንዳንዶቹ አጀንዳዎች ምን ሊሆኑ እንደሚችሉ ግን ከፓርቲያቸው ፍላጎት በመነሳት ግምታቸውን አካፍለዋል። እንግዲህ አሁን የድርድር ዋና አስፈላጊነቱ ሲነሳ ከመሰረቱ የመድበለ ፓርቲ የፖለቲካ ስርዓቱን ለማጠናከር የፖለቲካ ምህዳሩን አሁን ካለበት ሰፋ አድርጎ ለመንቀሳቀስ ነው። በዛ መልኩ ሊጠቅሙ የሚችሉ እስከዛሬ በፖለቲካ ምህዳር ውስጥ ሊያሰሩ የማይችሉ እንቅፋት የነበሩ ህጎች በድርድሩ አጀንዳነት ይቀርባሉ ብለን እናምናለን። ለምሳሌ ያህል ምርጫ ህግን በተመለከተ፣ የፓርቲዎች የምዝገባ አዋጅ፣ የጸረ ሽብርተኝነት ህግ የመሳሰሉት እነዚህ እነዚህ ወሳኝ ናቸው ብለን እናስባለን። ግን በአጠቃላይ በእኛ እምነትም መጀመሪያ የሀገሪቷ ያለችበት አጠቃላይ ሂደት የሚገመገምበት አንድ መድረክ መፈጠር አለበት ብለን እናስባለን። እስከ ዛሬ የነበሩትን ግጭቶች ባለፉት ሁለት ዓመታት የነበሩትን የሚዳስስ እንዴት መጡ፣ እንዴት ተፈጠሩ፣ ለዚህ ዘላቂ መፍትሄ ምንድን ነው የሚለውም አብሮ አስቀድሞ በአጀንዳነት ተይዞ እንደ ውይይትም ሊሆን ይችላል፣ በድርድርም ወደፊት እንዳይደገሙ መደረግ አለበትም አብሮ በአጀንዳነት የሚቀርብ ይመስለኛል። አንዳንድ ተንታኞችም እንደሚሉት በገዢው ፓርቲም ሲገለጽ የነበረውን ጠቅላይ ሚኒስትሩን ጨምሮ በተለያዩ የገዢው ፓርቲ ባለስልጣናት ሲገለጽ ነበረውን ከግምት በማስገባት ከዚህ ድርድር የሚገኘው አንድ የተረጋገጠ ውጤት የኢትዮጵያን የምርጫ ስርዓት የአብላጫ ስርዓት ከሚባለው የተዳቀለ ወደሆነ ስርዓት የተመጣጣኝ ውክልናና የአብላጫ ስርዓት ሁለቱም ያሉበት ማለት ነው መቀየር ሊሆን እንደሚችል ይገመታል። ሌሎች ውጤቶች ምን ሊሆኑ ይችላሉ? ከዚህ ድርድር ከዚህ ድርድር ሌሎች እስከ ዛሬ እንግዲህ በምርጫ ስርዓት ውስጥ የተቃዋሚ ፖለቲካ ፓርቲዎች አላሰራ ያሏቸው ህጎችና አሰራሮች አሉ። ለምሳሌ ያህል ምርጫ ጊዜ የጣቢያዎች ያለቅጥ መስፋት በእንቅስቃሴዎቻችን ላይ ችግር ሲፈጥሩብን ነበር። ስለዚህ ከ97 በፊት እንደነበሩት ጣቢያዎች ለምርጫ ምቹ በሆነው ህዝቡ በሚገኝበት አካባቢ ያልተራራቁ እንዲሆኑ ጥረት እናደርጋለን። ቁጥራቸው እንዲቀንስ የምርጫ ጣቢያዎች እንደሚቀንስ ተስፋ ታደርጋላቸው። ይሄ ድርድር ተከትሎ ሌላው ደግሞ ምርጫ እጮች ሲወዳደሩ በየክልሉ ለፓርላማ የሚወዳደሩት እጮቻችን የክልሉን ቋንቋ ካላወቁ መወዳደር አይችሉም ግን የፓርላማው መግባቢያ ቋንቋ አማርኛ እስከሆነ ድረስ አማርኛ ማወቅ ከቻሉ የክልሉን ቋንቋ ማወቅ ሳይጠበቅባቸው እጩ ተወዳዳሪ እንዲሆኑልን እንጠብቃለን። እና ሌሎቹ ግን እንዳልኩ ሰፊ ስለሆነ ጥናት እያደረግን ነው። ሰነድ የሚያስፈልገው ነው። ከሰፊ ዝግጅት አድርገን ለድርድሩ ስንቀር ቢዛ ነው የምንቀርባቸው። ሌሎችን ጉዳዮች ይኖራሉ እገምታለሁ። በተቃውሞ እንቅስቃሴ ወቅት በህዝቡ የተነሱ ጥያቄዎችን መመለስ የድርድሩ አንድ አጀንዳ መሆን እንዳለበት የተናገሩት ደግሞ የመያድ ምክትል ፕሬዝዳንት አቶ ሙሉጌታ አበበ ናቸው። ፖሊሲ ጉዳይ አይደለም፣ የህዝብ ጥያቄ ላይ ነው የምናተኩረው እኛ። ፖሊሲው ገዢ ፓርቲ ሲሸነፍ መግዛት ሲያቆም ፖሊሲ ይቀየራል። ይሄ ብዙ ችግራችን አይደለም። የሚያጋጩን ነገሮች ህዝቡን የሚያስቸግሩ የህዝብ ጥያቄዎች ግን በምንም አይነት መልኩ መቅረት የለባቸውም ብለን ነው የምናምነው። እነዚህ የህዝብ ጥያቄዎች ካልተስተናገዱ የአድጋውንም ድርድሩን ካለን እምነት እንደው ጥቂት ካለችን እምነት ባለፈውም እንደ ገለጽኩት ያለ አደራዳሪ ድርድር እምነትን እንደሚያሳጣና ውጤት እንደማይኖር አስቀምጠናል። ይህንንም አልፈን ደግሞ በተገኘችው የመርፌ ቀዳዳ የቱን የሚያክል ዝሆን የሚያክል ችግር እያለ በተገኘችው የመርፌ ቀዳዳ ደግሞ ሾልከን የህዝብ ጥያቄ እናነሳለን እናቀርባለን ብለን ያለችን ጥቂት ተስፋ የሚያጨልም ነው የሚሆነው። ገዢው ፓርቲ ኢህአዴግና አገር አቀፍ ተቃዋሚ ፓርቲዎች በድርድሩ ሊካተቱ ይገባቸዋል የሚሏቸውን አጀንዳዎች ማቅረብ የሚገባቸው በሁለት ሳምንታት ውስጥ ነው። መድረክና ሰማያዊ አሁንም ተሳትፏቸውን እንዳቋረጡ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ